voice of America! በሰሜን ኢትዮጵያ እየተካሄደ ባለው ጦርነት ሳቢያ ለረዥም ጊዜ የኖረው የኢትዮጵያና የዩናይት ስቴትስ ግንኙነት መስቀለኛ መንገድ ላይ ደርሷል ሲሉ የዩናይት ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን ተናገሩ። ፌልትማን ይህን ያሉት ዛሬ በዩናይት ስቴትስ የሰላም ተቋም ተገኝተው በኢትዮጵያ ወቅታዊ ጉዳዮች ላይ ንግግር ባደረጉበት ወቅት ሲሆን፣ ጦርነት በሀገሪቱ እየተስፋፋ ባለበት ወቅት የሁለቱ ሀገሮች ግንኙነት ጸንቶ ሊቆይ አይችልም ነው ያሉት። ንግግሩን በድረገጽ አማካኝነት የተከታተለችው ባልደረባችን ስምኝሽ የቆየ ተከታተለው። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ጄፈሪ ፌልትማን ዛሬ በዩናይትድ ስቴትስ የሰላም ተቋም ተገኝተው በኢትዮጵያ ጉዳይ ላይ ባደረጉት ንግግር በሰሜን ኢትዮጵያ እየተደረገ ባለው ጦርነት ዩናይትድ ስቴትስ ወገንተኛ አቋም እንዳላት መቆጠሩ ስህተት መሆኑንና በጦርነቱ ውስጥ የሚሳተፉ ሁሉንም ወገኖች እንደምትቃወም ተናግረዋል። ህወሀት ጦርነቱን ወደ አማራና አፋር ክልሎች መግፋቱና በሺዎች የሚቆጠሩ ሰዎች እንዲፈናቀሉ ማድረጉ ተቀባይነት እንደሌለው በመግለጽ በአስቸኳይ ከክልሎቹ እንዲወጡም ጠይቀዋል። የህወትን ከትግራይ ውጭ መስፋፋት በተደጋጋሚ አውግዘናል። አሁንም ህወት ከአማራና ከአፋር ክልሎች እንዲወጣ እንጠይቃለን። ዓለም አቀፍ ተቀባይነት ያላቸው የሰብአዊ መብትና ሰብአዊ እርዳታ ላይ የሚሰሩ ድርጅቶች መዘጋት ዓለም አቀፉ ማህበረሰብ እርዳታ ለሚያስፈልጋቸው ሰዎች እንዳይደርስ አድርጎታል። ፌልትማን አክለው በትግራይ ክልል 900 ሺህ ሰዎች ለረሃብ አደጋ መጋለጣቸውን ጠቅሰው ወደ ክልሉ በየወሩ መግባት የነበረበት 2000 የእርዳታ የጭነት መኪናዎች በኢትዮጵያ መንግስት እንዳይገባ መደረጉና የሰብአዊ እርዳታ ሰጪ ድርጅቶች ስራቸውን እንዳይሰሩ መደረጉም ባለስልጣናት ሆን ብለው ሰዎች እርዳታ እንዳያገኙ ያደረጉ መሆኑን ያሳያል ሲሉ ወቅሰዋል። of internationally renowned humanitarian organizations further erodes the ability ይህ በትግራይ ላሉት ብቻ ሳይሆን ህወሓት በተቆጣጠራቸው አፋርና አማራ ክልል ውስጥ ልንረዳቸው የሚገቡ ሰዎችን ያጠቃልላል። ይህ የሚያሳየው ባለስልጣናት ሆን ብለው እርዳታ ማግኘት የሚያስፈልጋቸው ኢትዮጵያውያን እንዳያገኙ እያደረገ መሆኑን ያሳያል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ሲመጣ አድርጓቸው በነበሩ የፖሊሲ ለውጦችና የዲሞክራሲ መሻሻሎች ምክንያት የዩናይትድ ስቴትስ የ ። <vinegary> ና የኢትዮጵያ ግንኙነት በአዲስ መልክ ታድሶ እንደነበር ያስታወሱት ፌልትማን የትራምፕ አስተዳደር በህዳሴ ግድብ ምክንያት ለኢትዮጵያ በሚሰጠው ሰብአዊ እርዳታ ላይ ጥሎት የነበረውን ማዕቀብ የአስተዳደር ማንሳቱን እንደ ማሳያ ጠቅሰዋል። ሆኖም በኢትዮጵያ ጦርነቱ እየተባባሰ ባለበት በዚህ ወቅት ግን የሁለቱ ሀገር ግንኙነት ባለበት ሊቀጥል እንደማይችልና ለአመታት የዘለቀው የሁለቱ ሀገር ግንኙነትም መስቀለኛ መንገድ ላይ መድረሱን ተናግረዋል። በዚህም ምክንያት ዩናይትድ ስቴትስ ከኢትዮ ከኢትዮጵያ ጋር ያላትን የንግድ ልውውጥ ስምምነት ለመሰረዝ እንዲሁም በጦርነቱ ላይ በተሳተፉ ሁሉም ወገኖች ላይ ማዕቀብ ለመጣል መዘጋጀቷን በአጽንኦት ተናግረዋል። የኢትዮጵያ ሰብአዊ መብት ጥሰቱን ካላቆመች በአጓ ያላትን ተጠቃሚነትን ልታጣ እንደምትችል ተናግረናል። ለዚህ ምክንያቱ በዩናይትድ ስቴትስ ሕግ መሰረት ምክር ቤቱ የአጓ እድል ተጠቃሚ ለመሆን ሰብአዊ መብትን ማክበር እንደ ቅድመ ሁኔታ በማስቀመጡ ነው። ዩናይትድ ስቴትስ በፕሬዚደንት ባይደን ትዕዛዝ መሰረት ማዕቀቦችን ለመጣልም ተዘጋጅታለች። ፌልትማን አክለው አብዛኛው የኢትዮጵያ ህዝብ መለስ ዜናዊ ይገዛበት ወደ ነበረው አገዛዝ መመለስ አለመፈለጉን እናውቃለን፣ ምርጫቸውንም እናከብራለን ያሉ ሲሆን ህወሀት ወደ አዲስ አበባ በመሄድ ስልጣን ለመያዝ የሚያደርገው ጥረት እንደሚቃወሙም ተናግረዋል። ይሄ ህወት የመንግስቱ ኃይለ ማርያምን ለመጣል እንደተንቀሳቀሰበት 1991 ዓ ም አይደለም። እዚህ ላይ ግልጽ መሆን ፈልጋለሁ። ህወት ወደ አዲስ አበባ ለመግባት የሚያደርገውን ማንኛውንም ጥረትም ሆነ አዲስ አበባን ለመክበብ የሚያደርገውን ጥረት እንቃወማለን። ከህዋት አመራሮች ጋር በነበረን ግንኙነትም ይህንን ግልጽ አድርገን ነግረናቸዋል። ፌልትማን ከንግግራቸው በኋላ ከሰላም ተቋሙ ፕሬዚዳንት ሊዝ ግራንዴ ጋር ባደረጉት ጥያቄና መልስ ኤርትራ በአፍሪካ ቀንድ ሰላም ላይ አፍራሽ ሚና እንዳላት ገልጸው በኢትዮጵያ ውስጥ ካለው ግጭት እጇን እንድታወጣም አሳስበዋል። ጦርነቱ ከጀመረበት ጥቅምት ወር አንስቶ እስከ ከኢትዮጵያ እስኪወጡበት ሰኔ ወር ድረስ ባለው ጊዜ እጅግ አስከፊና ዘግናኝ ከሆኑት የሰብአዊ መብት ጥሰቶች የተፈጸሙት በኤርትራ መከላከያ ሰራዊት ነው። የኤርትራ ሰራዊት ሙሉ ለሙሉ ከኢትዮጵያ እንዲወጡ እንጠይቃለን። ምክንያቱም የእነሱ ሚና አፍራሽና ችግሮችን የሚያባብስ ነው። ፌልትማን በሰሜን ኢትዮጵያ ያለው ጦርነት የማያበቃ ከሆነ በመላው ኢትዮጵያ እርዳታ የሚያስፈልጋቸው 28 ሚሊዮን ሰዎችን ለአደጋ እንደሚያጋልጥ እንዲሁም በተለያዩ ክልሎች ውስጥ መፈታት የሚገባቸው ችግሮችንም እንደሚያባብስ ተናግረዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።